ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ጋር የተደረገው ቃለ መጠይቅ ሁለተኛ ክፍል አሁን ይቀጥላል። አዲሱ አበበ ነው ያነጋገራቸው። ባለፈው ረቡዕ በተላለፈው በክፍል አንድ ውይይት አቶ ይልቃል ወቅታዊው የኢትዮጵያ ሁኔታ እንደሚያሳስባቸው ከገዢዎቹ ቅንነት ማጣት እሳቸው እንዳሉት የተነሳም አገሪቱ መንግሥት የሌላት አገር እንዳትሆን እንደሚፈሩም ገልጠው፣ የእርስ በርስ ግጭት አንዱ ስጋት ነው ለሚሉትም ይህን ብለዋል። ይህንን ነገር የሚቆሰቁሱ ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ ኢሊት የሚባለው ልሂቅ የሚባለው ኃይል አካባቢ እንደዚ አይነት ችግር እንዳለ አያለሁ። የመፍትሄ ሀሳብ የሚሉት ምንድን ነው? የኢትዮጵያ ህዝብ የሀገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ እኔ የሚታየኝ ጊዜያዊ የባለ አደራ መንግስት ነው። ጊዜያዊ የባለ አደራ መንግስት አሉ። እስቲ ትንሽ ያብራሩት አቶ ይልቃል። እንዴት ይመሰረታል? የሽግግር መንግስትን እንደ አማራጭ ለሚያቀርቡትስ ምን ይላሉ? ኢህአዴግ እንደ መቆየትም ካለበት፣ ወታደሩ ኢትዮጵያ እንግዲህ የሩቅም የቅርብም ጠላቶች ያሏት አገር ናት። አሁን ያለው የኢህአዴግ ሰራዊት ብዙ የህወሓት ሰራዊት እንደሆነ እናውቃለን። ነገር ግን ያም ቢሆን አሁን ባለን ሁኔታ ሰራዊቱን ማፍረስ ለሀገራችን ለዋላዊነት አደጋ ሊሆን ይችላል። ያ ሰራዊቱ እንዳለ ቢሆን እንኳን የኢህአዴግ ሲቪል አስተዳደር ግን በሙሉ ፈርሶ ህዝቡም የጠየቀው ያንን ስለሆነ ሌላ ባላደራ የሚባለው ከሽማግሌዎች፣ ከሃይማኖት መሪዎች፣ ከሲቪክ ማህበራት መሪዎች፣ ከህዝቡም፣ ከፖለቲካ ፓርቲዎችም የተውጣጣ አዲስ ጊዜያዊ መንግስት በጊዜ ገደብና በቻርተር የተወሰነ ያ ይቋቋምና የዛ ስራ የሚሆነው የዲሞክራሲ ተቋማትን መገንባትና ከአንድ አመት ተኩል ባልበለጠ ጊዜ ለፖለቲካ ቡድኖች ስልጣን አወዳድሮ ሰጥቶ የሚወርድ ማለት ነው። የሽግግር መንግስት ከተባለ ግን ይሄ ወደ ጥገናዊ ለውጥ ሊያመጣው ይችላል። ነገሩ ኢህአዴግንም የመጨመር እንደዚህ የማድረግ አሁን የተባለው ነገር ሁሉ ኢህአዴግ በባህሪው ጠቅላይ ነው፣ አታላይ ነው፣ አጭበርባሪ ነው። ለውጡም ሊጨነግፍ ይችላል እና እኔ የባላደራ መንግስት የሚለው የተሻለ ነው ብዬ የማስበው በዛ ደረጃ በማየት ሰራዊቱን የመጠበቅ የማቆየት ነገር አንስተዋል። አዎ፣ ትልቅ ቦታ አለ፣ ወይም ደግሞ ቀላል አይደለም ሰራዊቱን መበተን። ግን የሰራዊቱን አወቃቀር ስናይ የእርስዎ ፓርቲ ምን እንዳለ ባለ አቅም በትክክል ብዙ ተቃዋሚዎች ሌሎችም የፖለቲካ ትችት ሰጪዎች አርባ ጄኔራል ኢህአዴግ ሾሞ ሰላሳ ዘጠኙ የትግራይ ሰዎች መሆናቸው ከሌላው ከሲቪል ባለስልጣናቱ ሰራዊቱን ለመለየት እስከሚያስቸግር ድረስ ሰራዊቱም ሲቪል ባለስልጣናቱም የአንድ ፓርቲ አባላት ወይም የአንድ ፓርቲ ደጋፊዎች ተደርጎ ባለበት ሁኔታ ነው እርስዎ እንግዲህ ሰራዊቱ ይቆይ የሚሉኝ? መግቢያ ላይ ተናግሬዋለሁ። ኢትዮጵያ መከላከያ ሰራዊት አሁን መሪዎቹ በሙሉ በሙሉ ማለት ይቻላል የህወሓት ሰራዊት የነበሩ ጄኔራሎች ናቸው። የሲቪል አስተዳደሩን ከለቀቁና በዛ ጊዜ ውስጥ ግን ሌሎችም የኢትዮጵያ ልጆች ሁሉም የኢትዮጵያ ኅብረተሰብ ክፍል ውስጥ ያሉ ያንን የሚወክል አድርጎ ሪፎርም አድርጎ በጊዜ ማስተካከል ይቻላል። ለዛ ጊዜ ሰጥተን ግን ሌላውን የሲቪክ አስተዳደር ከፖለቲካው ነጻ ሆኖ አገር መጠበቅ ብቻ እስከሆነ ድረስ ያንን ጊዜ ብንሰጠው ፋታ ሊሰጠን ይችል ይሆናል ነው እንግዲህ እይታ ነው እንጂ ያለው ሰራዊትና አሁን መንግስቱ ምንም ድንበር የላቸውም። የባላደራ መንግስቱ ኃላፊነት ያንን ድንበር የማበጀትና አገራችን አደጋ ላይ ሳትወድቅ ለመቆየት መፍትሄ የሚሆነን ከሆነ የሚል ነው። ለመፍትሄ ሀሳብ የሽግግር መንግስት እንደሚሉት ሁሉ ደግሞ አንዳንዶቹ ምን ይላሉ? ኢህአደግ ራሱ በራሱ በራሱ ላይ መፈንቅለ መንግስት ሊያካሄድ ይችላል። በዚህ አይነት የኢትዮጵያ ሁኔታ ይለወጣል የሚሉ አሉ። የሚሆን ይመስለዎታል? እኔ አይመስለኝም። አሁን ባለው ሁኔታ እንደተባለው ሰራዊቱም ዋና ጭንቅላቱ ነው የሚመሩት ሰዎች ምኑም ከህወሓት የመጡ ያናሳ አስተዳደር ስለሆነ ይህንን ስርዓት ፈንቅሎ ሌላ አይነት የህዝብ ጥያቄን አነሳለሁ የሚል ከዛ ውስጥ ይወጣል የሚለው እኔ በጣም ሩቁ ነው ይታየኛል። ተግባራዊነቱም አይታየኝም። መከፋፈልና ለመስማማት ችግሩ እየበዛ ሲሄድ ሊመጣ ይችላል። በነሱም ውስጥ ሰራዊቱ ሲቆይ እኮ ምርጫዎች በመጥፎና በመጣም መጥፎ መካከልም ይሆናሉ። ሰራዊት ሲበተን ሰራዊቱም ይጎዳል፣ አገራችንም እስከዚህ ድረስ ያባከነችውን ያንን ለመገንባት ያለው ይጠፋል። ይሄ ከሚሆን በሰራዊቱ ውስጥ ያላችሁ ሰዎች እዛው ቆዩ። በሂደት ውስጥ ግን ይህንን ሰራዊት የኢትዮጵያ ሰራዊት አድርጉት፣ ሁሉም የኢትዮጵያ ልጆች የሚሳተፉበት ይሁን፣ የሲቪል አስተዳደሩን ልቀቁ። ያለዛ ግን መጨረሻ ላይ እናንተም የያዛችሁትን ታጣላችሁ፣ ኢትዮጵያንም እናጣለን። ብዙ የኢትዮጵያ ልጆች መወከል ሲገባቸው ብዙ የጦር ልምድና ችሎታ ያላቸው ሰዎች ሁሉ ተገለው የአንድ ሰፈር ሰራዊት አድርጋችኋል። ይሄ ቅሬታችን ነው። አሁን ግን ላለንበት ሁኔታ ወደፊት እንድንሄድና ዊንዊን ሰናሪዮ እንዲሆን ከተፈለገ የሲቪል አስተዳደሩን ልቀቁ፣ ወታደሩ አካባቢ ቆዩ። ያ የሲቪል አስተዳደር ደግሞ ወደፊት ወታደሩን ሪፎርም እያረገና ስልጠና እየሰጠ ሌሎቹንም እያሳተፈ ይምጣ። ከዛ ውጭ የሆነው ነገር ግን አሁን ባለንበት ሁኔታ አቶ አዲሱ መጥፎነቱ እኮ ምንድን ነው? ኢህአዴግ በ25 ዓመት ውስጥ የፖለቲካ ድርጅት እንዳይኖር አድርጎታል። የሚከበር ሽማግሌ እንዳይኖር አድርጎታል። አካዳሚውን አጥፍቶታል። ውሸትን በአደባባይና ስርቆትን እንደ ቁም ነገር ሲሰብኩ ኑረዋል። ያ ሁሉ እኮ አልሆን ብሎ ነው አብዮት የመጣው እኮ ያ በዲሞክራሲያዊ ቀስ ብሎ የሚሄደው መንገድ አልሆን ስላለ ኢትዮጵያ ህዝብ በራሱ ህዝበ ውሳኔ የሚባለውን ወይም አብዮት አድርጎ አሁን የሀገሬና የስልጣን ባለቤት እኔ ነኝ ብሎ የወጣው። ጎንደር በተካሄደው እንቅስቃሴ ህይወት ጠፍቷል። ያ እንቅስቃሴ ደግሞ ወደ አዲስ አበባና ባህር ዳር እንዳይሄድ ስጋት አለ የሚሉ ሰዎች፣ ያ ስጋት አልቋል። ባህር ዳር ሄዷል። ሰው ሞቷል። አዲስ አበባ ውስጥም ሰው አልተጎዳም አልሞተ ማለት አንችልም። የጎላ ነገር እስካሁን እስካሁኗ ሰዓት ባናየም ይሄ ስጋት አዲስ አበባ ይዘልቃል ይላሉ። ምንም ጥያቄ የለው። አዲስ አበባንም አልፎ ደቡብ ኢትዮጵያንም ያካልላል። ምክንያቱም አሁን ባለበት ሁኔታ ኢህአዲግ ከዳር እስከ ዳር ሁሉን ነገር ጨምድዶ በራሱ ይዞ የኢትዮጵያን ህዝብ የበይ ተመልካች በማድረጉ የመጣ ነገር ነው። ኢህአዲግም ደግሞ ይሄ ነገር እንዳይዛመት በተለያየ መግለጫዎቹ እንዳየሁት መፍትሄ የሚሰጥ ድርጅት ነው አላገኘሁትም። ከትናንትናው ግምገማቸውና ኢህአዴግ ምክር ቤት ከሰጠው መግለጫ ሳይኮ ሙስና ችግራችን መሆኑን ተገንዝበናል፣ ሙስናን ለመታገል ወስነናል አሉ። አሁን ሙስናን ኢህአዴግ እንዴት ብሎ መታገል ይችላል? ሙስና የሚጠፋው እኮ ነጻ ሚዲያ ሲኖር ነው። ሙስና የሚጠፋው እኮ ተቀናቃኝ የፖለቲካ ኃይሎች መንግስትን እየተከታተሉ የሚተቹበት ሁኔታ ሲኖር ነው። ሙስና የሚጠፋው እኮ የህዝብ አስተዳደር ሲኖር፣ ለህዝብ ተጠያቂ የሆነ የተገደበ ስልጣን ያለው መንግስት ሲኖር ነው። ሙስና እኮ የሚጠፋው ህዝብ የዜጎች የሀገራችን ባለቤት ነው ብለው ፖለቲካ የተከበረ ሙያ ሲሆንና ማህበራዊ አገልግሎት ማድረግና ለሀገር መስራት የተከበረ ሙያ ሲሆን የዜግነት ክብር ሲመጣ ነው። እነዚህን ነገሮች ሁሉ አውድሞ ጥቅምን ዋና መሰባሰቢያ ያደረገ የፖለቲካ ቡድን ሙስና ሊከላከል አይችልም። ሙስና ጫፍ እንጂ ስር አይደለም፣ የችግሩ ስር አይደለም። ስለዚህ ኢህአዴግ የሚፈታው ችግር ስላይደለ በሙሉ ኢትዮጵያ ይሄ ነገር ለመሄዱ ኢትዮጵያ ሁሉ የሚገነዘበው ነገር ነው። በሙሉ ኢትዮጵያን ይሄ ጉዳይ እንደሚያዳረስና እያዳረሰም እንደሆነ እኔ ጥርጥር የለኝም። በሰማያዊ ፓርቲ ውስጥ ችግር እንዳለን ሰማለን። ምንድን ነው በአሁኑ ወቅት የመሪው ከኢትዮጵያ ውጭ መሆንም እያነጋገረ ነው። እነዚህን በነገው የማጠቃለያ ውይይታችን ይመልስሉናል። ለአሁኑ እግዚአብሔር ይስጥልኝ።